the voice of America. ፕሮፌሰር አለማየሁ ገብረ ማርያም ጤና ይስጥልኝ። እንደምናመሹ እንደምናመሸ? ሰለሞን በጣም ደህና ነኝ ለጊዜው። በጣም አመሰግናለሁ። በቅድሚያ ለመሆኑ ፕሮፌሰር አለማየሁ እርስዎና ኤች አር መቶ ሀያ ስምንት ምን ያህል ትተዋወቃላችሁ? እንግዲህ ህጉን አጥንቻዋለሁ ከአሁን በፊትም ምናልባት ለማስታወስ ያሉ የዛሬ አስር አመት ገደማ ዘጠኝ አመት ገደማ ኤችአር ሁለት ሺ ሶስት የሚባል ተመሳሳይ የሆነ ድንጋጌ በምክር ቤቱ እንዳያልፍ በበኩሌም ከሌሎችም ጋር ሆኜ ከፍተኛ ትግል አካሄጀ ነበር። በዛን ጊዜ በሰኔቱ ሊያልፍ ስላልቻለ ወደቀ ድንጋጌው። ግን ይሄኛውን ራሴን ባልሳተፍበት ህጉን በጥንቃቄ ተመልክቼዋለሁ፣ ተከታትያዋለሁም በዛም ላይ ደግሞ በብዙሀን ጽፌበት ያለው በተለይ ዘሂል በሚባል ጋዜጣ ቤቱ የኮንግረስ የምክር ቤቱ በሚያነቡበት ደጋግሜ ደጋግሜ ያለውና ስለዚህ የኔን አስተያየት በአሜሪካን መንግስትም በምክር ቤቱም የታወቀ ነው ብዬ ነው የምገምተው። እስቲ እንግዲህ ይሄንን ያህል ካወቁት ፕሮፌሰር አለማየሁ ለአድማጮቻችን ይበልጥ ፈታ ያለ እንዲሆን ምንድን ነው ኤች አር መቶ ሀያ ስምንት ብዙ ነገር ያካትታል። እንደውን ጠቀስ ጠቀስ አድር ልለፋቸው አንደ በመጀመሪያ ደረጃ አሁን ያለው ስቴት ኦፍ ኤመርጀንሲ የተባለው አስተዳደር እንዲነሳ አጥብቆ ይጠይቃል። በደህንነት አባሎች ህገወጥ ሀይል እንዳይጠቀሙ የኤክሴስ ፎርስ ይሉታል በህዝብ ላይ እንዳይሰሩ ይጠይቃል። በኦሮሚያና በአማራ በሌላም በኩል የተደረጉት ግድያዎች ምርመራ እንዲደረግባቸው ይጠይቃል። የፖለቲካ እስረኞች፣ ጋዜጠኞች፣ ሰብአዊ መብት ተከራካሪዎች እንዲፈቱ ይጠይቃል። የህዝብ ሰላማዊ ሰልፍ የብዙሀን መብቶች እንዲ The book. በተባበሩት መንግስት ደግሞ የሰብአዊ መርማሪ በኢትዮጵያ ውስጥ የሚደረጉትን ገለልተኛ በሆነ መንገድ በተለይ በኤሬቻ ላይ የተገደሉት ንጹሐን፣ በሶማሊያ አካባቢ የተገደሉ ንጹሐን፣ በቅሊንጦ ላይ እስር ቤት ውስጥ የተጨፈጨፉ የተቃጠሉ ወገኖችን፣ እንደዚሁን የመሳሰሉ ተቃዋሚ ፓርቲዎችን ሮሮ እና ስሞታቸው እንዲሰማ፣ በግፍ አላግባብ ህዝብ የገደሉ ሰዎች በህግ እንዲጠየቁ፣ እነዚህን የመሳሰሉት ነገሮችን የሚያካትት ሰፋ ያለ ድንጋጌ ነው። ከዛ በተረፈ ፕሮፌሰር አለማየሁ ይኸው ድንጋጌ በተቃውሞ ኃይሎችም እንደዚሁ ያወጣው ማሳሰቢያ ያለ ይመስለኛል። በእርግጥ በእርግጥ ትክክል ነው። እዛ ላይ የሚለው ምንድን ነው? ሰብአዊ መብት ተከራካሪዎች ድርጅቶችን የሚጨቁኑ ድንጋጌዎች የመሳሰሉት እንዲነሱ በተለይ ይሄ አንታ ቴሮሪዝም ጸረ አሸባሪ የሚባለው እንዲነሳ፣ መሬቶቻቸው የተገፈፉ ሰዎች በህግ መብታቸው እንዳይጠይቁ የሚያደርጉት ድንጋጌዎች እንዲነሱ፣ በሰላም መብታቸው የሚከራከሩ ሰዎችን የሚነፍግ ህጎችን ማንሳት፣ በሲቪል ደረጃ ደግሞ የሲቪል ሶሳይቲ የሚሏቸው እነሱ ደግሞ ስራቸውን ህጋዊ በሆነ መንገድ በሰላማዊ እንዲሰሩ እነሱንም ያካትታል። ከዛ በተረፈ ደግሞ የዩናይትድ ስቴትስ መንግሥት ከኢትዮጵያ ጋር ያለውን ግንኙነት ኢትዮጵያን ቁልፍ ሀገርነት እንደሚገነዘብ ይጠቅሳልና ይሄ ኤች አር መቶ ሀያ ስምንት የተወካዮች ምክር ቤቱ የያዘው አቋም ወይም ይሄ ሰነድ የያዘው አቋም እና የዩናይትድ ስቴትስ መንግስት ፍላጎት የሚጋጩ አይሆኑም። ፕሮፌሰር አይጋጩም። ምክንያቱም አንደኛው ማገርን በለው ወይም ፒለር እንደሚሉት የአሜሪካን የውጭ መምሪያ ዋልታ ሰብአዊ መብትን መጠበቅ ነው፣ አሸባሪዎችን መከላከል ነው፣ እንደዚህ የመሳሰሉት ነገሮችን ያካተል። ስለዚህ ሰብአዊ መብትን ማስጠበቅና በሌላ ይሄ ስትራቴጂክ በሚሉት ሀገሪቱ ወይም አካባቢው ጋር ካለው የፖለቲካ ችግሮች ወይም በአሸባሪነት እነዚህን የመሳሰሎች ጋር የሚጻረሩ ነገሮች አሉ። ስለዚህ ኢትዮጵያ ውስጥ ያለው አስተዳደርና አገዛዝ እንደሱ አይነት አቀራረብ ለማድረግ ነው የሚፈልገው ግን እነዚህ ነገሮች በአሜሪካን የውጭ ፖሊሲ ጋር አብሮ ተጣምሮ የሚታዩና አብሮ የሚራመዱ ናቸው። እንደውም ለምሳሌ ያህል ማግኒስኪ አክት የሚባለውን በአሁን በትራምፕ አድሚኒስትሬሽን ማግኒስኪ አክት የሚባለው ምንድን ነው? በኢትዮጵያም ሆነ በሌላው ዓለም ሰብአዊ መብትን የሚጥሱ ሰዎች በመንግስትም ደረጃ ሆኖ በግለሰብ ደረጃ ያሉ አሜሪካ እንዳይገቡና አሜሪካ ውስጥ ደግሞ ንብረት ካላቸው እንዲያዝና ማዕቀብ እንዲጣልበት የሚደረግ አለ። ስለዚህ እነዚህ ሁለቱም ይሄ ይሄዳሉ። አንድ መቶ አስራ አራት ሶስት መቶ ሀያ ስምንት የሚባለው ህግ ማለት ነው። አዎ ልክ ነው። ቅድም ያነሳውትን ጥያቄ ትንሽ ወደ ሰነዱ ወደ ራሱ ለማውረድ የዩናይትድ ስቴትስ የውጭ ትብብር ኤጀንሲ ከኢትዮጵያ ጋር ያለውን ግንኙነት እንዲያጠናክር እንደዚሁም ደግሞ ለኢትዮጵያ የሚሰጠው የደህንነት ድጋፍ እና ሌሎች መሰል ድጋፎች እንዲቀጥሉም የሚጠ へえ、そんなん。 መንፈስ የወጣ ሰነድ እንዴት አድርጎ አስገዳጅ ኃይልና ጫና ሊኖረው ይችላል? የቅድሙ ጥያቄ ተከታይ አካል ነው ይሄ። ልክ ነው ልክ ነው። እዚህ ላይ መጥቃት የምፈልገው በተለይ አሁን የጠቀስካቸው ነገሮች በሴኔቱ ሴኔት ሬዞሉሽን መቶ ስልሳ ስምንት የሚባል አለ። ስለዚህ ይሄ በምክር ቤቱ ብቻ አይደለም፣ በመወሰኛውም የተጀመረ ነው። ስለዚህ ከዚህ ወደዛም ይሄዳል። እዛም ያሉት ደግሞ ስለዚህ እንዳይረሳ ለማለት ነው። በአንድ ቤት ብቻ በአንደኛው ምክር ቤት ብቻ የሆነ ነገር አይደለም። እዛ ላይ እንዳልከው የሚጠቅሰው በተለይ የአሜሪካን የእርዳታ ድርጅት ጥናት አድርጎ ዲሞክራሲያዊ የሆኑ ስርአቶች እንዲሰፍኑ የመሳሰሉትን ነገሮች እንዲከታተልና እነዚህን ነገሮች እንዲያራምድ ይጠይቃል። ስለዚህ ሁለቱም አብረው የሚሄዱ ናቸው። ምክንያቱም መልካም አስተዳደር ወይም ጉድ ጎቨርናንስ የሚል መልካም አስተዳደር ከሰብአዊ መብት ጋር የተገናኘ ነው፣ ከተጠያቂነት ጋር የተገናኘ ነው፣ ከግልጽነት ጋር የተገናኘ ነው እና አብረው እነዚህን የሚያራምዱ ናቸው። ስለዚህ በአንድ በኩል የሚጠራው ጥሪ የጠፉትን ጥፋቶች እንዲስተካከሉ ነው። በሌላ በኩል ደግሞ ድጋፍ እየሰጠ ጥሩ ጥሩ ነገሮች እየተሰሩ መልካም መልካም አስተዳደርን እንዲመሰረቱ የሚያደርጉት ነገሮች ይጠራል፣ ይረዳል እና ምን ይመጣል? ኢትዮጵያ ባትቀበል ይህን ሰነድ፣ እሱ ጥሩ ጥያቄ ነው። ኢትዮጵያ እንደውም አልተቀበልንም ብለው ውጭ ጉዳይ ሚኒስቴር ያገዛዙ አንድ ጽሁፍ ነገሮች ማስታወቂያ አውጥተው ነበር ተቃውሞ። እነሱም ያሉት በሀገራችን በአሁኑ ጊዜ ብዙ ለውጥ እየተደረገ ነው። ባለፉት ወራቶች ውስጥ አገዛዙ ራሱን እየተመለከተ ነው፣ የሚደረጉ ነገሮች እያደረገ ነው። አሁን በድንጋጌው ላይ የተጠየቁ ጥያቄዎች መልስ እያገኙ ነው፣ ግልጽነት እየመጣ ነው፣ ብዙ ለውጦች እየተካሄዱ ስለሆነ ይሄ ህግ አስፈላጊ አይደለም፣ ትክክለኛም አይደለም የሚል አስተያየት ነው። ግን ማስታወስ ያለብን ምንድን ነው አገዛዙ በአሁኑ ጊዜ በተለይ ባለፈው ዓመት ጀምሮ መቶ ሀምሳ ሺህ ብር የአሜሪካን ብር ማለት ነው፣ ወይንም በኢትዮጵያ ሲመነዘር አርባ አንድ ሚሊዮን ሁለት መቶ ሰማኒያ ሺህ ብር ልድገመው፣ አርባ አንድ ሚሊዮን ሁለት መቶ ሰማኒያ ሺህ ብር በወር እያጠፋ ይህንን ህግ ተከላክሎት ነበረ። ስለዚህ በጣም እነሱን ያሳስባቸው ነበር ማለት ነው። ምክንያቱም ይሄ በሚደረግበት ጊዜ ራሱ ኮንክረንት ሬዞሉሽን ቢሆንም ኮንክረንት ሬዞሉሽን ማለት እንደ ህግም ሆኖ እነሱን ተጠያቂነት በአሁኑ ጊዜ ባያመጣም፣ ወደፊት መልእክት ነው የሚሰጠው። ያም መልእክት ምንድን ነው? በዚህ ከቀጠላችሁ እንደገና በድንጋጌ ይሄዳል ማለት። ስለዚህ ለእነሱ እድል መስጠት ነው፣ በር ከፍቶ እስቲ ራሳችሁን ለማስተካከል ሞክሩ የሚል አስተያየት ነው የሚሰጣቸው። ስለዚህ እነሱ አንቀበልም ካሉ፣ እንግዲህ የሚቀጥለው ደግሞ ትግሉ ይህንን ነገር በድንጋጌ ደረጃ ሆኖ በፕሬዝደንቱ ተፈርሞ ምናልባት ማዕቀብ የሚመጣ ከሆነ በእርዳታም በኩል ያሉትን ነገሮች እነዚህን የመሳሰሉ ነገሮች ላካትት ይችላል። መቶ ሀምሳ ሺህ ወጥተዋል በወር ሲሉ ፕሮፌሰር እንግዲህ ቅርብ ክትትል ማድረጉ ነው። አዎ መቶ ሀምሳ ሺህ የአሜሪካ ዶላር አዎን አርባ አንድ ሚሊዮን ሁለት መቶ ሰማኒያ ሺህ የኢትዮጵያ ብር ነው ያሉኝ፣ በወር ማለት ነው። ይሄና ለምን ያህል ጊዜ ወጥተዋል ይህንን ያህል ገንዘብ እንግዲህ በአውሮፓን አቆጣጠር እንግዲህ ጥር መሆኑ ጥር ሁለት ሺ አስራ ሰባት መሆኑ ነው። እንግዲህ ጃንዋሪ ሁለት ሺ አስራ ሰባት ማለት ባለፈው አመት ጥር ሁለት ሺ ዘጠኝ አመተ ምህረት ማለት ነው። ትክክል ነው። አዎ። ስለዚህ ማስረጃው አለ፣ ኮንትራት የፈረሙት አለ። በወር እስከወር ለአስራ ስምንት ወር እንከፍላለን ነው ያሉት። ሎቢስ ይባላሉ እነዚህ አገናኞች ወይም እንደ ጉዳይ ፈጻሚዎች ማለት ናቸው። ለእነሱ በየወሩ ነው የሚከፈለው። ስለዚህ አስራ ስምንት ወር ብትቆጥር እንግዲህ ወደ አሁን በሚቀጥለው ወር ያልቃል ማለት ነው ክፍያው። ኮንትራቱ እንደሱ ነው የሚለው የተጻፈው። እነሱ የሚፈርሙበት ኮንትራት እንደሱ ነው የሚለው። ይሄ ማለት እንግዲህ ወደ ሁለት ነጥብ ሰባት ሚሊዮን አካባቢ ማለት ነው ዶላር። እንደዛ ነው እንግዲህ አርባ አንድ ሚሊዮንን በአስራ ስምንት ወር ብታባዛው መልሱን ይሰጣል። በጣም ብዙ ገንዘብ ነው። በተለይ ደግሞ እኔም በዚህ ነገር ላይ ጽፌበት ነበር። ኢትዮጵያ ውስጥ ህጻናቶች እየተራቡ እየሞ ሞቱ ህዝቡ በብዙ በኢኮኖሚ በመሳሰሉት ነገሮች በሚቸገርበት ጊዜ የዚህ አይነት ብር ለአንድ የጠበቆች ኩባንያ መክፈሉ በጣም የሚያሳዝን እና በጣም የሚያስጸይፍ ነው፣ ለህሊናም የሚዘገንን ነገር ነው። እንዴት የዛን ያህል ገንዘብ ለማውጣት እንዳሰቡ አልገቡ። ግን ሆኖም ያ ሁሉ እኮ ብር ወጥቶ ስኬታማ ሊሆኑ አልቻሉም። ምክንያቱም ነገሩ አለፈ። ያ ሁሉ የሚወጣው ብር ይህንን ለማሸነፍ ነበረ፣ አልሆነም። እንግዲህ ይሄ ህግ በአሜሪካ ተፈጻሚ ሆነም አልሆነም ይሄንን ያህል ብዙ የሚያሳስብ አይደለም የሚል ስሜት አለ። ምንም እንኳን አሁን እርስዎ እንደገለጹልኝ ወደ ሰባት መቶ ሚሊዮን ብር የወጣበት ጥረት የኢትዮጵያ መንግስት ራሱ አድርጎ አልተሳካ ቢሆንም ያንን ማስተጓጎል ግን ይሄ ነገር ይዛመታል የሚል ሀሳብ አለት በሌላም አካባቢዎች ልክ ነው። አሁን ብዙዎቹ እያቃለሉ ነው የሚናገሩት። ይሄ የህግ ጥርት የለውም አይነክስም፣ ምናምን ምናምን ይላሉ። ልክ ነው። ግን ዚህ ላይ አንድ ነገር ማስረገጥ ንፈልገው ምንድነው ይሄኛው በተለይ አሜሪካን ውስጥ ያሉት ኢትዮጵያውያኖች በዜግነታቸው መብት ተጠቅመው ይህንን ነገር እዚህ ሊያደርሱ ችሏል ብዙዎች ናቸው። እኔ እንዳልኩ በግሌ አልተሳተፍኩበትም፣ ግን ብዙ ሰብአዊ መብት አጋዮች እና ድርጅቶች ተሳትፈውበታል። አጥብቆ የታገሉና ተከታተሉ፣ ተቆርቁረው ሌትና ቀን የሰሩ ብዙ ብዙ በተለይ ወጣቶች አሉ። ለነሱ እኔ ከፍተኛ አድናቆትና ምስጋና የማቅረብ እፈልጋለሁ። ምክንያቱም ይሄ ብዙ ትግል የሚጠይቅ ነገር ነው እና መብታቸውን ተጠቅመው ያደረጉት ነው። እንዳልከው ምንድነው፣ ይሄ የሚያስተምረው ወይም የሚያስረዳው ምንድነው? አንደኛ በዲያስፖራ ያሉት በተለይ በአሜ አሜሪካ ያሉት ስለ ሀገራቸው ተቆርቁረው ስለሀገራቸው ብዙ ነገር ማድረግ እንደሚችሉ ነው። ትልቅ ነገር ነው የሰሩት እነዚህ ወጣቶች። እንዴት ብትለኝ ለምሳሌ የአሜሪካን ሕግ አውጪዎች ብዙ ትምህርት አስተማሩ፣ ስለ ኢትዮጵያ፣ ስለ ኢትዮጵያ የመብት ረገጣ፣ ኢትዮጵያ መልካም አሰራ ያለ እነዚህን የመሳሰሉ ነገር አስተማሯቸው። እነዚህ ሰዎች አሁን ተከራካሪ ናቸው ማለት ነው ለኢትዮጵያ ሕዝብ ምክንያቱም ነገሩ በደንብ ባቂ ነው ተገንዝበውታል፣ ምን እንደሆነ ስለሚያውቁ ከአሁን በኋላም እነሱን ማወናበል አይቻልም። እ የአንደኛው ነገር ነው። ስለዚህ ይሄ ራሱ ትልቅ ትልቅ ስኬታማ የሆነ ነገር ነው። እነዚህ ወጣቶች የሰሩት ሁለተኛ ደግሞ እነዚህ ወጣቶች በግላቸው ግራስ ሩስ ይሉታል ከስር ሆነው የሰሩት አርባ አንድ ሚሊዮን ብር የሚከፈላቸውን ሰዎች ያሸነፉ ጀግኖች ናቸው። ስለዚህ ለእነሱ ትልቅ ክብርና አድናቆት መደረግ አለበት። በሁለተኛ ደረጃ የጠየቀው ጥያቄ አሁን ይሄ ነገር ሌላ ምን ሊያደርገው ይችላል? ዛሬ ለምሳሌ የካናዳ አንድ አማካሪ ይሄንን ኤች አር መቶ ሀያ ስምንት እደግፋለሁ አለ። ስለዚህ ያ ነገር በካናዳ ምክንያቱም ካናዳ ለኢትዮጵያ ብዙ እርዳታ ትሰጣለች፣ በመቶ ሚሊዮኖች የሚቆጠሩ ስለዚህ ያ ነገር ቢነሳ እዛ ላይ ደግሞ የበለጠ ተጽዕኖ ሊመጣ ይችላል። ይሄ ነገር ተዛምቶ ወደ አውሮፓ ሊሄድ ይችላል። ስለዚህ በብዙ ቦታ ይህንን ነገር አንዴ ስር ከሰደደ ጊዜ ይፈጃል እንጂ የበለጠ ተጽዕኖ የበለጠ ተጽዕኖ ሊያመጣባቸው ይችላል። ምናልባትም ይሄ ሊሆን ይችላል እነሱን ትንሽ ያሳሰባቸው። ምክንያቱም ከአሁን በፊት በተለይ በኦባማ አስተዳደር ጊዜ እንደልባቸው ልባቸው ነበሩ። ምን ይደረግልናል በእነሱ መከታለን እያሉ የሚያደርጉት ነገር ነበር። ስለዚህ የሚያሳስባቸው ምንድን ነው? ይሄ ነገር ስር ሰዶ አንደኛ በዲያስፖራ ያሉትን ያስተባብራል። የእነሱን ኃይል ደግሞ ምን እንደሆነ ተቃውሟቸው ምን ያህል ለውጥ እንደሚያመጣ ይችላል የእነሱም ሀሳብ ተቀባይነት እንዳለው ያሳያል። ከዚህ ላይ ደግሞ ስቴክ ሆልደር ሲሏቸው ተጫዋች ናቸው በሀገራቸው ጉዳይ ላይ ያገባናል ስለሚሉ የእነሱን ድምፅ ደግሞ መጠቃለልና መግባትና መሰማትም አለበት። ለዚህም ነው እነሱ አሁን የሚናገሩት ፎቶራት ብዙ ነገሮች እየተካሄዱ ውጤቶች እንደዚህ የመሳሰሉትን የሚሉት ቅድም ያነሱት እንደዚህ የእርምጃ አይነት ነገሮች እንደ ማዕቀብን የመሳሰሉ ነገሮች ሊኖሩ ይችላሉ ብለው ነበርና ምናልባት እነዚህ አይነት ማዕቀቦች ግለሰቦች ላይ ያነጣጠሩ ሊሆኑ ይችላሉ ብለው ያስባሉ አዎ ነገሩ እንግዲህ አስተያየቱና ዛቻው እንደዛ ነው ግን ነገሩን እንደው በእርግጥ እንመልከተውና ህጉ በስራ ላይ ብሏል ይሄኛው የተለየ ህግ ነው ማግኒትስኪ ያክት የሚባለው አዎ እሱ ህግ የተለየ ህግ ነው አዎ ህግ ነው በስራ ላይ የዋለ ነገር ነው ስለዚህ አሁንም ቢሆን እነዚህ ሰዎች ከተገኙና ከተጠቆሙ አሁን ቢሆን አሜሪካውን እንዳይገቡም ሆነ አሜሪካ ከገቡ በኋላ ንብረታቸውም ሆነ ሌላም ነገራቸው እንዲያዝ ማድረግ ይቻላል። ስለዚህ ማናቸውም ቢሆኑ ከዛ ላይ ሊያመልጡ አይችሉም። ይሄኛው ግን አሁን ባለፈው ህግ ላይ ግን የሚጠይቀው እንደዚህ ከሆነ በተለይ ይህንን የፈጸሙ የሚባሉ ሰዎች ተነጥለው ወጥተው ስማቸው ተመዝግቦ ማግኒስኪ አክት የሚባለው እነሱ ላይ እንዲፈጸም ለማድረግ ነው። ፕሮፌሰር አለማየሁ ከዚህ በፊት አንድ የኢትዮጵያ ባለስልጣን ስለ አውሮፓ ፓርላማ ውሳኔ ወይም ደግሞ የአውሮፓ ፓርላማ ሰዎች መታሰራቸውን ሰብአዊ መብቶች መረገጣቸውን ተቃውሞ መግለጫ ሲያወጣ ያ ሰነድ የተጻፈበትን ያህል ቀለም እንኳን ዋጋ የሌለው ሰነድ ነው፣ ወጣ መደርደሪያ ላይ ሊቀመጥ ነው የወጣው የሚል መግለጫ ሰጥተው ነበረ። ኤች አር መቶ ሀያ ስምንት ከዚህ የተለየ በምን ይሆናል? ምን ማረጋገጫ ምን ማረጋገጫ አለ ይሄ ህግ ህግ ሆኖ የሚሰራ ለመሆኑ? አንድ መጠቆም የምፈልገው ነገር ምንድን ነው? እዚህ ላይ ይሄ ነገር ዝም ብሎ የተጻፈበት ወረቀት እንኳን ዋጋ የሌለው ከሆነም አስፈላጊ ካልሆነም ለምንድነው አርባ አንድ ሚሊዮን ብር በወር እየከፈሉ የተቃወሙት? ይሄ አንደኛው ነጥብ ነው። ሁለተኛ እነሱ ወረቀቱን ብቻ አለመ ትምህርቱ ምንድን ነው? ይሄ ነገር ከተስፋፋ። ምክንያቱም ይሄኛው ምልክት ነው። ምልክት ነው ስል ምንድን ነው? እድል እንሰጣቸዋለን። አስተካክሉ ይህን መሰ ግን በምክር ቤት ውስጥ በጣም ኃይለኛ የሆነ ስሜት አለ። ይህንን ነገር ለውጦ ለማውጣት ለማምጣት ምክር ቤት አባሎች በዚህ ነገር ተቆርቋሪዎች ናቸውና፣ ስለዚህ በዚህ ካቀጠላችሁ ምናልባት ጊዜ ሊፈጅ ይችላል እንጂ ድንጋጌ ወጣና የበለጠ ችግር ሊገጥማችሁ ይችላል። በተለይ ደግሞ በእርዳታ በኩል የመሳሰሉትን ነገር በሌላም በውጭ ጉዳያቸው ያለውን ችግር ሊመጣ፣ ስለዚህ ይህንን ነገር ተደራድረን በሰላም እንፍጠው አይነት ነገር ነው። ምክንያቱም ሁለታችንም ጥቅም አለን። እነሱም በአካባቢ ያለውን በአሸባሪነት መከላከል ይፈልጋሉ። ኢትዮጵያ ውስጥም ደግሞ መልካም አስተዳደር እንዲኖር ይፈልጋሉ። ስለዚህ ይህንን ነገር እንስማማበት ነገር ነው። ቀስ በቀስ እንቁላል በእግሩ ይሄዳል እንደሚባለ ይችኛው እንቁላል ናት። አሁን ቀስ ብላ በእግሯ መሄድ አይቀርምና በእግሯ እንዳትሄድ ነበር እነሱ የፈለጉት ለመጨፍለቅ የፈለጉት በእንቁላልነት ደረጃዋ ነበር፣ ግን ወደዛ እየሄደች ነው። ፕሮፌሰር አለማየሁ ቅድም ሲገልጹልኝ የኢትዮጵያ መንግስት ተቃውሞውን ሲያሰማ ባለፈው ጊዜ የለውጥ እንቅስቃሴዎች ላይ እንደሆነ ተናግሮ ነበር እና አንደኛ እርሶ በግሎ አሁን ኢትዮጵያ ውስጥ እየታዩ ያሉ የፖለቲካ ለውጦችን እንዴት ነው የሚገመግሟቸው? እንዴት ነው የሚያዩዋቸው? እርሶ ይጽፋሉ በተለያዩ ጣሚዎች የጥናት ጽሑፎችን ያወጣሉ እና የ ኢትዮጵያ መንግስትንስ ምላሽ እንዴት ያዩታል? አይጋሩም? ከወጣው መግለጫ ጋር ሀሳቡን አልጋር ምክንያ አልጋራ ምክንያቱም ምንድን ነው? ሁለት ጥያቄዎች ናቸው። ሁለቱን መልሳለሁ። ማልጋራበት ምክንያት ምንድን ነው? ይሄ የቆዘቆዘና ስር የሰደደ ችግርና በሽታ ነው። ሰው መግደል እኔ ራሴ እዚህ ሰብዓዊ መብት አጋር ሊሆን ያስገደደኝ ነገር እኔ ፈልጌ አይደለም። እኔ ራሴ ስራ መጠራ ተገልዬ የምኖር ሰው ነበርኩ። ግን በመለስ ዜናዊ ያኔ ስቴት ኦፍ ኤመርጀንሲ ብሎ አዋጅ በተደረገበት ጊዜ፣ እነዛ ወጣቶች በታረዱበት ጊዜ ያኔ ነው ተቀስቅሼ እና በጣም አእምሮ ተናውጦ እዚህ ነገሩ ስልገባ እና በዘጠና ሰባቱ ምርጫ ጊዜ ነው የሚሉኝ። ልክ ነው፣ ዘጠና ሰባቱ በአውሮፓ ሁለት ሺ አምስት ዓመት አምስት ማለት ነው። አሁንም ለጠየቀው ጥያቄ ለጠቅላይ ሚኒስትር አብይ ደብዳቤ ጽፍታ ያላቸው አለው። በይፋም ወጥተዋል ብዙ ቦታ። ባለፈው ሰኞ ነው ሰፋ ያለ እንትን ነው ያወጣውላቸው። የእኔ አስተያየት በጣም ቀላል ነው። እኔ ለወጣቶቹ ነው የቆምኩት፣ በተለይ የኢትዮጵያ ወጣቶች። ይኸው እንግዲህ አስር ዓመት አለፈኝ ስለ እነሱ ስሟገትና ወጣቶቹ እድል መሰጠት አለበት። እኛ በተለይ በእኔ ትውልድ ያለውና ሸምገል ያለን ሰዎች ከጨዋታ ወጣ ብለ ለወጣቶቹ እድልነት፣ ምክንያቱም የኢትዮጵያ የወደፊቷን ማስተካከል የሚችሉት ወጣቶች ብቻ ናቸው። ስለዚህ የወጣቱ ጩኸት ይሰማ። ወጣቶቹ ተጎዱ፣ ስራ አጡ። ተምረው ቦታ የላቸውም። ድንጋይ ሲቀጠቅጡ ነው የሚውሉት የመሳሰሉትን ነገርና እነዚህን ወጣቶች እንቀፍና እነሱን ወደፊት እናራምን ነው የእኔ ተስፋ። ምንድን ነው አሁን ጠቅላይ ሚኒስትር አብይም ወጣት ብዬ ነው ማያቸው። የእነሱንም ሀሳብ ያስተጋባሉ ብዬ ነው ማምነው። አስተያየታቸውም መልካም፣ በጣም ጥሩ መልካም፣ መልካም አስተያየቶች አላቸው። በኢትዮጵያዊነት ያምናሉ፣ በአንድነት ያምናሉ። ሕዝብን አብሮ በማድረግ ጥላቻ እንዲጠፋ፣ ሕዝቡ እርቅ እንዲኖር፣ እነዚህ ነገሮች በልቤም ያሉ ናቸው። ለአስራ ሶስት አመት እንግዲህ ስለፍፍ እነዚህን ነገሮች ያጠፋሁበት ጊዜ ስለሆነ የሚመጣው ለውጥ በተስፋ ጥሩ ነው ብዬ ስለማመን፣ እሳቸው ሙሉ በሙሉ ድጋፍ ሰጥቻቸዋለሁ። ዋናው ለወጣቱ ይቆማሉ ስላልኩ ነው። ስለዚህ ወጣቱን የሚያምራመድና የወጣቱም ትውልድ ወደፊት የሚገፋ ማናቸውም ሰው ቢሆን እኔ ደግፋለሁ ስለዚህ በዚህ ነው ዋና ድጋፌን ለእሳቸው የሰጠሁት እንግዲህ ለእሳቸው እንደዚህ አይነት ድጋፍ ከሰጡና እሳቸው አራምዳቸዋለሁ ያሉትን ወይም አከናውናቸው ያሉትን ተግባራት እንዲፈጽሙ ድጋፍ የሚያስፈልጋቸው ናቸው ብለው ካመኑ ይሄ ኤች አር መቶ ሀያ ስምንት ያንን ድጋፍ ይነፍጋቸዋል እንዳይንቀሳቀሱ እጅና እግሮቻቸውን ያስሯቸዋል የሚል ስጋት የሎትም ፕሮፌሰር ምንም ምንም በፍጹም ምክንያቱም እሳቸው የሚያምኑት እኮ ይህንን ነው እሳቸው የተናገሩት ምንድን ነው ተጠያቂነት ይኑ ሩር ህዝብን ለምሳሌ በደህንነት የተገደሉትን ሰዎች ንጹሐኖችን ስለተገደሉ ይቅርታ ጠየቁ። ይሄ ትልቅ ትልቅ እርምጃ ነው። ሰብአዊ መብት ይከበር፣ መልካም አስተዳደር ይኑር፣ ጥፋት የነበረው ይጣራ፣ ተቃዋሚ ፓርቲዎች የመሳሰሉት እኩል ሆነው ጠላትነት ሳይሆን በጠላትነት ደረጃ ሳይታዩ እንደ ተቃዋሚ ሆኖ ይሳተፉ። የሚከፋፍል ነገር በዘር በጎሳ ምናምን የሚለው ነገር ቀርቶ በአንድነት አምነን ኢትዮጵያን በልማት አብረን እንስራ ምናምን። ልክ በእኔ አስተያየት ጠቅላይ ሚኒስትር አብይ የተናገሩት ነገር እንትም ላይ የተጻፈ ነው። ምንም የሚለይ ነገር የለም። ስለዚህ ሊቃወም ነው ብዬ ሌላ ሰው እስካላሳየኝ ድረስ ምንም የሚቃወም ነገር የለም። እሳቸው አስተሳሰባቸውም የተናገሩትም እስካሁንም ደግሞ ያለፉት ጥቂት ሁለት ሳምንታት ውስጥ ያደረጉትም አብሮ ከዚህ ጋር መሄድ ነው። ስለ እስረኞች ለምሳሌ የተከበሩት እነ እስክንድር መጋ አንዱ አለማራግ እነዚህ የመሳሰሉት ጀግኖች አለ ምክንያት ታስረው ባንዲራ ለምን አወጣችሁ ተብሎ የታሰሩ ሰዎች እንዲ አለ ምክንያት ትን በብዙ ቦታ ሄደው ደግሞ እንደዚህ ያለውን በየቦታው እየሄዱ ሰላም ለመፍጠርና ህዝቡን ለማዋሀድ እየሞከሩ ነው ያሉት፣ በእኔ አስተያየት ማለት ነው። ይከታተላቸዋል የሚያደርጉትን ነገር። ስለዚህ ይሄንን ነገር በሚያደርጉበት ጊዜ ድጋፍ ነው የሚያስፈልጋቸው። ብዙዎቹ የሚናገሩ አሉ እንደዚህ ነው፣ በእነሱ ስር ነው ያሉት፣ ይቆጣጠሯቸዋል፣ ምንም ማድረግ አይችሉም፣ አሻንጉሊት ናቸው ምናምን እያሉ ያወራሉ። ግን ይሄ ትክክለኛ አስተሳሰብ አይመስለኝም። ለሌ አንድ ሰው እድል መሰጠት አለበት። እድሉ ተሰጥቶ ካልቻለ ያኔ ነው እንግዲህ ግሳቸውም ሌላውም ነገር የሚከተሉ ለምሳሌ ጠቅላይ ሚኒስትር ኃይለማርያም በነበሩበት ገና ሲሾሙ Louisiana, that's I'm going to እድል ሊሰጣቸው ከሰሩ በኋላ ወይም ጉድለት ካለው በጉድለታቸው ነው መነጋገርና መገሰጽ ያለብን የሚል አስተያየት አለኝ። ስለዚህ እኔ በንጹህ ልብና በቅንነት ነው ሁሉን ነገር ማስበው። ስለዚህ እድል ሊሰጣቸው እንርዳቸው። ደግሞ እዚህ ለማስበው የንፈልገው ነገር ምንድን ነው? ዲስኩር በሰጡበት ላይ በተለይ በዳያስፖራ ያሉት በሌሎችም አገራችሁ መርዳት ከፈለጋችሁ እጃችንን ከፍተን እንቀበላለን ነው የሚሉት። ከአሁን በፊት የነበረውን እኔ አስታውሳለሁ። ለዳያስፖራ ተብሎ የወጣ ፕላን ነበረ፣ ባሉበት ሀገር እንዴት እንደማሸነፍ እንደሚቻል እነሱን ለማቆርቆዝ መደረግ ያለበት የመሳሰሉትን ነገሮች ፕላን ይወጣ ነበር። ስለዚህ እንደዚህ እጁን ከፍቶ ለሚቀበል ሰው ና አእምሮን በአነጋገሩም በለዘብተኝነቱም እነዚህን ነገሮች የሚያደርግ ሰው በእኔ አስተያየት ድጋፍ ያስፈልጋል። ከድጋፍም ደግሞ አልፎ በሚያስፈልጉት ብዙዎቻችን አለን በዓለም ላይ የምንኖሩ ኢትዮጵያኖች በእውቀትም የላቅነን ብዙዎቻችን ችሎታማል እነዚህን ነገሮች አገራችን ለመርዳት የሚያስችሉ ብዙ ነገሮች አሉ። እዛም ሆን ሳንመጣም፣ እዚህም ሆን፣ የትም ባለንበት በሀሳብም በሌላም ነገር ልንረዳ እንችላለን። ስለዚህ በእኔ አስተያየት አሁን ለጠቀሰው ነገር እነዚህም ነገሮች ኤችአር ላይ የወጡትን ነገሮች ለማሳደግ ከውጭም ከውስጥም መስራት እንችላለን በሰላም ማለት ነው። ምክንያቱም የምንፈልገው ምንድን ነው የኢትዮጵያ ያን ህዝብ ማለት ነው። በኢትዮጵያ ህዝብ ደግሞ በእኔ አስተያየት ደጋግሜዋለሁ፣ ሰባ አምስት በመቶ ወጣት ነው፣ ከሰላሳ በታች ነው ያለው። እነዚህን ለማሳደግና እነሱን የሀገሪቷ የወደፊቱን እድል ተቆጣጣሪ እንዲሆኑ ለማድረግ ሁላችንም መሳተፍ አለ። ይሄ ነው ይሄ እኔ ዋናው መልዕክቴ ማለት ነው። እንግዲህ ይሄ ኤችአር መቶ ሀያ ስምንት በአንድ እጅ ዳቦ በአንድ እጅ ልምጭ እንዲሉ ነው ማለት ነው። ካሮት ኤንድ ስቲክ የሚባለውን አይነት አያያዘ ያዘ ነው ማለት ነው። ልክ ነው። እና ምርጫው እንግዲህ እዚህ ላይ ነው በሁለቱም በኩል መደረግ ያለበት ግን እንዳያያዙ ከሆነ እንደጠየቀኝ አሁን ጥሩ ጊዜ አለ። ሁሉም ይህንን ነገር ተመልክቶ ብዙ ስህተቶች ይሰራዋሉ። ግን ስህተትን መድገም አያስፈልግም። እነዛን ስህተቶች ደግሞ ልናስወግዳቸው የምንችለው ምንድን ነው? ቅን በሆነ ልብ ራሳችንን አይተን የጠፋውን ጥፋት መነጋገር መታየት፣ በህግ የሚጠየቀው በህግ ይጠየቃል፣ በይቅርታ ደግሞ የሚታየው በይቅርታ ይታያል። በአጭሩ ኔልሰን ማንዴላ ያደረገውን ነገር መደረግ አለበት። እንደውም ምኞት ለጠቅላይ ሚኒስትሩ የጻፍኩላቸው ደብዳቤ ላይ የሚነገረው ምንድን ነው? በማንዴላ ጫማ ውስጥ ሆነው ይሂዱ፣ ማንዴላ ያደረጉትን ይከተሉ። በሀገራችን እኛ ድሮ ብዙ ነገር አይተናል፣ በመሪዎች በኩል በንጉሳዊን አይተናል፣ ከእግዚአብሔር ስልጣን ተሰጠን የሚሉ እነ ማርክስ እነ ሌኒን አምልከናል፣ ጫካ ውስጥ ገብተን ተዋግተን እንዲህ አድርገናል ምናምን ብዙ ነገሮች አልፈናል አሁን የሚያስፈልገን የመሪ አይነት ምንድን ነው ማንዴላን የሚከተል ህዝብን አብሮ የሚያመጣ ሰላምን የሚያሰፍን እርቅን የሚደግፍ እነዚህን የመሳሰሉትን ነገሮች የሚያደርግ ነው ስለዚህ ለጠቅላይ ሚኒስትሩ የጻፍኩላቸው ደብዳቤ ይሄንን ነው ምንም አያስቡ የማንዴላን ጫማ ተከትለው ከሄዱ ኢትዮጵያም አንድነቷ ይጠበቃል ሰላሟም ይጠበቃል ልማቷም ይጠበቃል እንደውም ኢትዮጵያ የአፍሪካ ፀሐይ ትሆናለች የሚል ደብዳቤ ነው የጻፍኩላቸው። ግን የማንዴላን ጫማ መከተል ያስፈልጋል ወይም ፈለግ ወይም ጉዞ ያንን ጉዞ እስከተከተሉ ድረስ የኢትዮጵያ የወደፊቷ እድል በማያጠራጥር መልክ የአፍሪካ ፀሐይ እንደምትሆን ምኑ እምነት አለኝ። ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናርዲኖ የህግ ፕሮፌሰር እጅግ በጣም አድርጌ አመሰግናለሁኝ ለጊዜውና ለማብራሪያው። እኔም በጣም አመሰግናለሁ። መልካም ለአንተም ለአድማጮችን